ሰላም ለእናንተ ይሁን ጋቢና መዝናኛ ተጀመረ ከአሜሪካ ድምፅ ሀብታሙ ዝዩም አብሬያችሁ አመሻለሁ ኢትዮጵያውያን ሰዓሊያን የዓለምን ዓይንና ቀልብ የመስረቅ ኃይል ያላቸው ስራዎቻቸው በቅጡ ለገበያ መቅረብ ባለመቻላቸው ከሥራዎቻቸው ሳያተርፉ ቆይተዋል። በአንጻሩ የዓለምን የስዕል ገበያ ቀልጠፍ ብለው በተቀላቀሉ ሀገራት የሚኖሩ ሰዓሊያን በስራቸው ከመደጎም አልፈው በመላለም አድናቂዎቻቸውንና ተከታዮቻቸውን እያበዙ ይገኛሉ። ከአምስት ዓመታት በፊት በሁለት ትውልደ ኢትዮጵያውያን የተቋቋመው አዲስ ፋይን አርት የተባለ ተቋም ይህን ሁኔታ ለመቀየር እየጣረ ይገኛል። በዓለም የኪነጥበብ መዳረሻ ስፍራዎች የኢትዮጵያውያን ሰዓሊያን ስራዎች ያስጎበኛል፣ ለገበያ ያቀርባል፣ ያስተዋውቃል። ለመሆኑ የኢትዮጵያን ሰዓሊያን ስራ በዓለም ገበያ ውስጥ ያለው ዋጋ ስንት ነው? ዛሬ ምሽት ከአዲስ ፋይን አርት መስራቾች መካከል አንዱ ከሆነው አቶ መሳይ ኃይለ ልዑል ጋር ከምንወያይባቸው ጉዳዮች መካከል አንዱ ነው። ዓለም አቀፍ ኪናዊ ወሬዎችና ሙዚቃዎችም ተካትተዋል። አቶ መሳይ አስቀድሞ ስለተቋሙ ጅማሬ በጥቂቱ እንዲያጫውተን ይሁን። እኔና የስራ ባልደረባዬ ስሟ ራኬብ ስሌ ትባላለች። ስምንት ዓመት በፊት ነው የተገናኘነው እኔ እንኳን እዚህ ሙያ ውስጥ ወደ ሀያ ዓመት በላይ ነበርኩበት። አሜሪካን ሀገር ኖር ነበር፣ ጋለሪም ነበር የሎስ አንጀለስ እና ያው ሁኔታዎችም ለጊዜው በጣም የተመቻቹም ስላልነበሩም፣ ስለአፍሪካን አፍሪካን አርትን ብዙም እንትን ስላልነበረ እይታው ትክክል ስላልነበረ እኔም እዛም ከፍቼም ዘግቼም አንዳንድ ነገር እያደረግኩኝ ሳለ ከእሷ ጋር ዛሬ ስምንት ዓመት ተገናኘን። ባጭሩ ለመንገር ያው እሷ ከእንግሊዝ ሀገር መጣች አሜሪካን ሀገር። በጣም በጣም ደፋር ነች፣ አምቢሸስ ነች። ይሄንን ለማሳደግም ፍላጎት እንዳላት በኋላ ነው እኔ እንኳን የተረዳሁት። በቃ አብረን ብንሰራ ይሻላል እኔ እንዳንተ እዚህ ውስጥ ገብቶ ብዙ የሰራ ሰው ስለማላቅ በቃ ወደፊት አብረን እንስራ ተባባል። እኔም እውነት ለመናገር ለጊዜው ብዙም እንትን አላልኩበትም ነበር። ብቻ በአጭር ጊዜ ውስጥ እንግሊዝ ሀገር ተመለሰች። ትልቅ ቦታ ልንጠቀምበት የምንችል አገኘች እና በቃ ይሄንን ቶሎ ካሁኑ እዚህ መስራት አለብን ከንሳልት እያደረግን ብለን በዛ ዛ ተብሎ ተጀመረ እና በሁለት ዓመት አጭር ጊዜ ውስጥ ሁኔታው ስናየው አለም ላይ በተለይ የአርት ገበያው ላይ በጣም አሁን ከአፍሪካ አርቲስቶች የሚቀርቡት ስራዎች በጣም ተቀባይነት እያገኘ አለቆት እየመጣ ውጭም፣ ደግሞ ከአፍሪካ አሜሪካን ሀገርም ኢውሮፕ ሄደው የሚኖሩት አርቲስቶችም በጣም በጣም ስራቸው በቃ ተፈላጊነት ማግኘቱን ተረዳን። በእኛ በኩልስ በኢትዮጵያኖች በኩል ምንድን ነው ያለው ሁኔታው ብለን እዚህም ያለውን ሁኔታ እኔም በጣም አውቀዋለሁ። ከአርቲስቶች ጋራ ከሀያ ዓመት በላይ ግንኙነት አለኝ። ገመገምንና ስናየው ትልቁ ችግሩ በዚህ በኢትዮጵያን አርቲስቶች በኩል የሚያጋጥማቸው የነበረው ከኢትዮጵያ ውጭ ወጥተው መሳተፍ የነበራቸው እድል በጣም በጣም ጠባብ ነበር። ያንን እዚህ በጋለሪ የሚሰራ ብዙም አልነበረም። እውነትም ለመናገርም አልነበረምም ደፍሬም አልነበረምም ብል እዚህም ያሉት ጓደኞቼ እንደማይቀየሙ ተስዋለኝ እና ይህንን ችግሩን እንዴት አድርገን ነው የምንፈታው? አይ አሁን ዓለም ማርኬት ውስጥ ገብተን ካልተሳተፉ የእኛ አርቲስቶች፣ እንደገና ደግሞ ከኢንስቲቱሽኖች ጋራ ያለው ግንኙነት፣ ከሌሎች ጋለሪዎች ጋር ያለው ግንኙነት ካልዳበረ በቃ እዚሁ ነው እዚሁ አዲስ አበባ እዚሁ ኢትዮጵያ ውስጥ ብቻ ነው ብንፍጨረጨረው እና ይሄ ሊሆን አይችልም። መጀመሪያ አዲስ አበባ ጋለሪ ንክፈት። ለምን አዲስ አበባ? አይ እዚህ መሬት ላይ ያለውን ችግር ተረድተን እዚሁ ሆነን ከሰራን ውጪ ስንወጣ ሰውም ያከብረናል። እነዚህማ ከዛው ነው የወጡት፣ ታሪኩን ያውቁታል፣ ሂስትሪውን ያውቁታል፣ ያለውን ሁኔታ በደንብ ተገንዝበው የሚሰሩ ናቸው ስለሚሉ በቃ እኛ መጀመሪያ አዲስ አበባ አቋቋምን። በዛው ስድስት ወር ውስጥ እንግሊዝ ሀገር አቋቋምን እና ይሄንን መስመር ለኢትዮጵያን አርቲስቶች ዓለም ገበያ ውስጥ ዓለም ያሉት ኢንስቲትዩሽኖች ጋራ ያለውን ሪሌሽንሽፕ ለማዳበር በዚህ በኛ ጋለሪ በለንደንም በአዲስ አበባም አድርገን እናሳትፍ ብለን ነው የዛሬ አምስት ዓመት ትንሽ ወር አልፏል። ጃንዋሪ ዘጠኝ 2016 በፈረንጆች ተመሰረተ። እንግዲህ አቶ መሳይ ዲስፋይን አርት የስነ ጥበብ ስራዎች ማሳያ አውታር ወይም ተቋም ነው። በምን መልኩ የኢትዮጵያን ስራ በአለም ለሚገኙ የስዕል ወዳጆች እያስተዋወቀ ነው? በአለም የኪነ ጥበብ ወዳጆች አይንስ የኢትዮጵያን ስራዎች ተቀባይነት ምን ያክል ነው? እኛ እንግዲህ ገባ ገና ዳዴ ነው የምንለው ስንጀምር የነበረው እና ለመሳተፍ ው ያሰብነው ደረጃ ለመድረስ መጀመሪያ ማድረግ የነበረብን ትልቅ የአርት ፌሮች አሉ። አለም ላይ ለንደን አለ፣ ኒውዮርክ አለ። አሁን ኒውዮርኩ አርመሪ ይባላል። ለንደን አለ ዋን ፊፍቲ ፎር የሚባላል የአፍሪካን በተለይ ወደ አፍሪካ ላይ ፎከስ የሚያደርግ ኬፕ ታውን አለ፣ ሌጎስ አለ፣ ዱባይ አለ። እነዚህ ሁሉ ከተማዎች በቃ በከፈትን እንደውም ኒውዮርክ የመጣ ነው ተጋብዘ በስድስተኛው ሳምንት በከፈትን ነው አርመሪ መሳተፍ የቻል ነው። እና እነዚህ ቦታዎች፣ እነዚህ ትልልቅ ገበያዎች በምንሳተፍበት ጊዜ እዛ ነው ብዙ ሰው የሚመጣው፣ እዛ ነው ዲስካቨር የምትደረገው። ከሌክተሮቹ ይመጣሉ፣ ፀሐፊው ይመጣል፣ ኩሬተሮች ይመጣሉ። በቃ ትልቅ ገበያዎች ናቸው። አንዳንዶቹ ስልሳ ሰባ ሺህ ሰው ነው የሚመጣው በአምስት ስድስት ቀን ውስጥ፣ አንዳንዶቹ ሃያ ሰላሳ ሺህ ሰው ነው የሚመጣው። እና ለመጀመሪያ ጊዜ የኢትዮጵያን አርቲስቶች ስራ ይዞ አንድ ጋለሪ አሁን እዛ በሚገባበት ጊዜ ገባ የሚገኝ ነው የሚገኘው። የመታወቂያ መድረኩ በጣም በአጭር ጊዜ ውስጥ ስላንተ እንድትታወቅ እነማናችው። ለምን እኛ ገባ እንታወቅም ይመስለናል። እዚህ ሀገራችን ውስጥ አርቲስቶቹም በቃ የተከበሩ ናቸው፣ አድናቆት አላቸው። ግን በዓለም ደረጃ በምትሳተፍበት ጊዜ እውነቴን ነው ም እኛ ብቅ ባልንበት ጊዜ ከኢትዮጵያ ከአዲስ አበባ ነበረ ጥያቄው ለምን ይህን ሰርቶ የሚያቅ ስላልነበረ በእንደዚህ በትልቅ አይነት ገበያዎች የሚሳተፍ እና ያ ያ ለድገታችን በቃ አፋጠነልን። አርቲስቶቻችንም ቶሎ ተቀባይነት አያገኙ። በዛ የተነሳ ያኔ የነበርንበትና ዛሬ ያለንበት ደረጃ በጣም በጣም በጣም ይለያል። ቀደም ብለህም አንተ ጠቅሰኸዋል። በዚህ በዩናይትድ ስቴትስ ውስጥ ለበርካታ ዓመታት ኑርሃል፣ የምዕራቡ ዓለም ለኪነ ጥበብ ያለውን አክብሮትና ጉጉት የተመለከትክም ያጤንክም ይመስለኛል። ሙሉ ሰዓትህን ለዚህ ሥራ ሰጥተህ ወደ ኢትዮጵያ ባቀናህበት ወቅት ፍርሃት አልተሰማህም ወይ? በተነጻጻሪነት የሚቀርብ ምን አይነት መልካምና ምን አይነት ፈታኝ ነገሮች ውስጥ ገጠሙ? እኔ እውነት ለመናገር አርባ ዓመት ነው የተቀመጥኩት አሜሪካን አገር። አሜሪካን አገር ምንም አስከፍቶኝ አይደለም ወደ ኢትዮጵያ የተመለስኩት። ነገር ግን ከአርባ ዓመት በኋላ እድሜም እየጨመረ ነው የመጣው ዚም ሀገር አንድ ቀን ገብቼ ይኖራለሁ ብዬ ነው ከሀገር የወጣሁት እና ይሄ ድል ሲመጣ እኔ ወደኋላም አላልኩም። እሷ እንኳን ባልደረባያ እንግሊዝ ሀገር ነው ቤተሰቧ ሁሉ ያለው። እኔ እንኳን ተነስቼ እዚህ ለመምጣት ለእኔ ቀላል ነበረ። ግን የግድ አንዳችን መምጣት ስለነበረብን እኔ ነኝ ቮለንቴር የተደረኩት፣ እና በሱ በሱ ደስተኛ ነኝ። እንደገና ደግሞ ገባኝ ኢትዮጵያ ሁል ጊዜ መላለስ ነበር። ኢትዮጵያ አዲስ አበባ ብቻ አልነበረም። እኔ መጥቼ ጊዜ የማጠፋው መላው ኢትዮጵያን እዞር ነበረ። ገባ የማልሄድበት ጋራ፣ የማልገባበት ገደል፣ የማላየው ገዳም ስመጣ በየአመቱ አንዳንዴ ሁለቴ መጥቼ ስለምዞር በዛ ላይም ደግሞ የነበረችኝንም አንዳንድ ትርፍ ጊዜም ደሞ እዚ አርቱ ላይ ከአርቲስቶቹ ጋር ብዙ ጊዜ ስለማጠፋ እዚህ መምጣቱ ለእኔ ችግር አልነበረም። ግን ያው እንደምታውቀው የታዳጊ ሀገር ነው። አንድ ነገር እዚህ አቋቁሜ ደግሞ እሰራለሁ በምትልበት ጊዜ ኢትዮጵያ ደግሞ ብዙ ብዙ ፈተናዎች አሉ። ገባ እና አንዳንዱ ነገር ያስቀኛል። ገባ እውነት እኛ ፋብሪካ አደለንም። ገባ እንደ ፋብሪካ ለምን እንቆጠራለን። አንዳንድ ማሟላት ያለብን መስፈርቶች አሉ፣ ህግጋቶች አሉ። እነሱን ሁሉ ገባህ ለማሟላት መጀመሪያ ላይ እኔ ሳቄ ይመጣ ነበር። እውነቴ ነው። መጀመሪያ በኋላም ደግሞ ያሳዝልኛል። ገባ ለምን እኛ አሁን ገባህ ሌላ ምንም አጀንዳ ይዘን አይደለም የመጣ ነው። ይህንን ነገር አምነንበት አምነንበት ውጪ አውተን እናሳትፈው ለምንድን ነው የኢትዮጵያ ሯጮች ብቻ ውጭ ወጥተው እንደዚህ አይነት ትልቅ ነገር ክብር አግኝተው ሀገራቸውን አስታውቀው ራሳቸውን ጠቅመው ከዛም አልፈው ደግሞ ገባ ብዙ ብዙ ኢትዮጵያኖች ስራ ላይ ያሳትፋሉ። እና ለምንድን ነው እሱ ብቻ የሚሆነው? ሌላም ሌላ ነገር መሆን ይችላል። እና ሰአሊዎችም የኢትዮጵያን ሰአሊዎች ያንን እድል ማግኘት ይገባቸዋል። ለምን ስራቸው በጣም በጣም በጣም በጣም የሚደነቅ አርቲስት ያላት ሀገር ነች። ያው እኛም እዚህ ብዙም እዛ ላይ ስለማናተኩር ነው እንጂ በቃ ችሎታ እያለ ግን እዚህ የነበረው መሬቱ ላይ የነበረው ነባራዊ ሁኔታው ትንሽ ከባድ ነበር። ገባህ በተለይ የታች ሹ አለ መቶ አስር ሚሊዮን ህዝብ የሚኖርበት ሀገር አንድ አርቲስት ዛሬ ቀለም፣ ካንቨስ ከአንድ የአርት ሰፕላይ ስቶር ገብቼ ገዝቼ ሙያን ማዳበር ይችላሉ የሚልበት ሀገር አይደለም። እንደዛ አይነት እንኳን ቦታ አንድ ሱቅ እንኳን የለም። ይሄ በደንብ የተቋቋመ ሱቅ ገባ እንደዚህ የሚያስፈልጋቸውን ቁሳቁስ እንኳን የሚገዙበት ሰው እኛ በጣም ከታች ነው የምንጀምረው። እና በዚህ ላይ ደግሞ አንዳንድ ደግሞ በመንግስት በኩል አለማወቅም ይሆናል ገባ ያሉት ህጎች የታክሱ ደግሞ በተለይ የታክሱ በጣም በጣም ዲስካሬጅ ያደርጋል እና ግን እንደዛም ሆኖ ግን እየተጋፋል እንግዲህ እዚህ ደርሰናል። በማዳመጥ ላይ ያላችሁት ጋቢና መዝናኛ ነው ከአሜሪካ ድምፅ። መልሰናል ጋቢና መዝናኛ ከአሜሪካ ድምፅ። የዛሬ እንግዳችን አቶ መሳይ ኃይለ ልዑል ነው። አቶ መሳይ በዓለም ዙሪያ የኢትዮጵያን ሰዓሊያን ስራ በማስታወቅ ላይ የሚገኘው አዲስ ፋይን አርት መስራቾች መካከል አንዱ ነው። አቶ መሳይ በግልህ የኢትዮጵያ የስነ ጥበብ ታሪክንም እንደምታጠና ሀሳብህንም በተለያዩ አጋጣሚዎች እንዳጋራ አንብቤያለሁ። ከኢትዮጵያውያን ሰዓሊያን ስራዎች ለአንተ የትኛው ልዩ ቦታ አለው? አግኝቼ ስለ ስራዎቹ በጠየቅኩት የምትለው የምትለውስ ሰዓሊ የትኛው ነው? እምልህ ያው መቼም እንግዲህ አትፈርድብኝም ትንሽ ባዳላ ከኛ ጋር የሚሰሩት አርቲስቶቹን እኛ ራሳችን መርጠን ነው የምናሳትፋቸው እና እነዚህን አርቲስቶች ያው አድሎን ብለው እነሱን እነሱን መውደድ ብቻ ሳይሆን እውነት ለመናገር ጋለሪ ደግሞ አሁን ለምሳሌ በእኛ በኩል ከአንድ አርቲስት ጋር ስራ ከመጀመራችን በፊት ለንደን ያለው ቲም እዚ ያለነው ቲም እንገናኝና በስልክም ይሁን በዙምም ይሁን ብቻ ተነጋግረን የአንዱን ሰዓሊ ስራ ወይም የአንዷን ሰዓሊ ስራ ናይና እንዴ ይሄ ይሄንን እንዴት አድርገን ነው የምናሳትፈው? የት ነው የምናሳትፈው? የት ነው የምንሸጠው? እነማን ናቸው በእኛ በኩል ሊገዙ የሚችሉት? ይሄ ይሄ ሁሉ መገምገም አለበት። ገባ? ለምን ያው ቢዝነስ ነው እውነት እንናገር። እና ቢዝነስም ስለሆነ አንዳንድ ጊዜም እኛም ከእኛም በኩል ድክመት አለ። ምክንያቱም ሁሉንም ማሳተፍ አንችልም። ለምን ሁሉም አንድ አይነት ስራ አይሰሩም። አንዳንዶቹ ስራዎች ገባ? ለእኛ ጋር ከኛ የሚገዙት ያሉት የኛ ከሌክተሮች ላይመቻቸው፣ ገባ ላይመቻቸው ስለሚችል ከኛ አይገዙንም። ስለዚህ እኛ በኛ አቅም የት ነው መሳተፍ የሚችለው የአርቲስ ወይ አርቲስ ብለን ነው የምንገመግመው። አሁን ለጠየቀኝ ጥያቄ ከጓደኞቼ ጋር ልታጣላኝ ስለሆነ የኔ መልስ እውነት ለመናገር ትልልቆቹንም በጣም በጣም ወዳጅ ናቸው። አንጋፋ የምትላቸው አሁን ታደሰ መስፍን ከኛ ጋር ይሰራል። በጣም በጣም ደስ የሚሉ እነዚህ የኢትዮጵያ የምታውቃቸው ገበያዎች የሚመጡትን ሴቶች በቃ ውበት ጨምሮላቸው ቁበት ጨምሮላቸው አሳምሯቸው በቃ ኩራታቸውን ነው ማሳየት የሚፈልገው። እሱን ያደርጋል። ሉሰገረታም በጣም የታወቀ አርቲስት ነው። ደግሞ ከነሱም ደግሞ እድሜ ትንሽ ዝቅ ያሉም ደግሞ እና አዲስ ገዛሀኝ ያሉ እነ ተስፋ ኦርጌስ አሉ፣ ዩሮፕም የሚኖሩ አሜሪካን ሀገርም የሚኖሩ ብዙ ወጣት አርቲስቶች አሁን ከኛ ጋር የሚሰሩ አሉ። አሁን የእነሱ ስራ የኢትዮጵያዊነት መንፈስ ላታይበት ይችላል። ለምን የኑሮ ኤክስፒሪንሳቸው አሜሪካን ሀገር ስለሆነ እንደዛ እንደዛ አይነት ስራ ከዛ ከላይፋቸው ኤክስፒሪንስ የሚሰሩ ስራዎች ያሳያሉ፣ ይሰራል። እዚህም ኢትዮጵያም ቢሆን አሁን ደግሞ በቃ እንደ በፊቱ አይደለም ነፃ ሆኖ ነው አርቲስቱ የሚሰራው። ኢንተርኔት አለ፣ ብዙ ሀሳቡን ማዳበር ይችላል፣ ብዙ ነገር ማየት ይችላል። እና የግድ ያው የቤተ ክርስቲያን ወይም ውበት ያላት ሴት ወይም ይሄ ላንድስኬፕ የምንለው አይነት እንደዛ እንደዛ ብቻ አይደለም። ዛሬ ኢትዮጵያን አርቲስቶች የሚሰሩት እውነቴን ነው፣ በጣም በጣም በጣም የሚገርሙ ይሄ ዘመናዊ የምትለው ከንቴምፖራሪ ስራዎች የጊዜውን የጊዜውን የሚገልጹ ስራዎች ብዙ ብዙ ስራዎች ይሰራሉ። አንዳንዴም ፖለቲካ የሚሆነን ነገር የሚሰሩ ይኖራሉ። ግን ያ እንደዛ እንኳን ብዙም ባይኖርም በአጠቃላይ ግን አሁንም እንደገና በርስ ለመመለስ የሰጠሁ ስሞች በአጭሩ ነው እንጂ ወጣቶች ያሉ አሁን ትዝታ ሰሎሜ፣ ብት ነ ግርማ በርታ፣ ፎቶግራፈሮች ማይክል ጸጋይ ኢየሩሳሌም አሁን ከኛ ጋር የሚሰሩ ብዙ ብዙ ጎበዞች አሉ። ውጭም እነ ታሪኩ፣ እነ ዳንኤላ እዝራኤል አርቲስት አለች የእኛ አሁን አርቲስቶች ዩሮፕ አሉ እዝራኤል ሀገር አሜሪካ ሀገር እና በሰፊው ነው የገባነው። My mama by herself raise me and my bro. It wasn't easy, but we did it with a little doubt. got our daughter to cool every day. He kept her eyes on the stars of the skies were great. He gave us strive to survive, really showed us the way. Now I really understood what she was trying to say. It's a sun that the times and the tides behind the bold baby i you keep the just never give up. never never give up. In this life, you can lead if you don't And in order to achieve what you need, you can never give up. Never give up. ባለፈው ዓመት ወዲህ በመላ ዓለም የተፈጠረው የኮሮና ቫይረስ የሰዎችን እንቅስቃሴ ገድበዋል ብዙ የስነ ጥበብ ማሳያዎችም እንዲዘጉ አድርጓል የእናንተ ስራ ደግሞ ያው ሰዎች በአካል በስዕል ማሳያ ተገኝተው የስዕሉን መንፈስና ይዘት እየገመገሙ የሚወስኑበት አይነት ነው ምን አይነት ጫና ፈጠረባችሁ በምን ሁኔታስ ተቋቁማችሁ ታለፋችሁ መጀመሪያ ላይ በጣም ያስደነግጥ ነበር ለምን እኛ የምንሸጠው በብዛት በደንብ አስቦ የሚገዛ ሰው ነው እና አቅምም ያለው ነው። ያ ሁሉ ሰው ገባ። አሁን በተለይ በተለይ እዚህም አዲስ አበባ ቁጭ ብለን የምንሸጠው እውነት ለመናገር ከዘጠና ፐርሰንቱ በላይ የገዥዎች ውጭ ናቸው። አሁን ለምሳሌ ከአዲስ አበባ ያለው ጋለሪ። ስለዚህ መጀመሪያ ላይ ኮቪድ ሲመጣ ድንጋጤ ውስጥ ነው ያለ። ነው አራት ወር አየ ነው የከፈትነውን ጋለሪ እዚህም ዘጋን፣ ለንደንም የነበረውን በቃ ከቤት መስራት ጀመሩ እና ያው እንደ ሁሉም ቢዝነስ ምንድን ነው ማድረግ ያለብን ብለን ከባልደረባይ ጋር በምናስብበት ጊዜ አይ ይሄ ነገር በቃ እንደምንም ብለን መወጣት አለብን። የዛሬ አመት ሴፕቴምበር በቃ የኛን የዲጂታል የምትለውን ፕላትፎርማችንን በሙሉ አፕግሬድ አደረጉ ለንደን ያሉትና። ያ ምን አደረገልን? ቤቱ ተቀምጦ መገብየት ለሚፈልገው ክላይንት አመቻችንለት። እና የሚገርም ቀስ በቀስ ክላይንት እንጌጅ እያደረግን መጣን። የእኛም መጀመሪያ የነበረም ፍርሃት እየቀነሰ መጣ። ለምን መሸጥ መጀመር እና በአጭሩ እውነት ለመናገር እኛ አልተጎዳንም። እንደውም ያለፈው አመት ፕሮባብሊ በስት የር ለአዲሱ አይናት ለቢዝነሳችን ያለፈው አመት ነበረ። እርግጥ ያው ሰው ጋለሪም መምጣት ባይችልም፣ አሁን አዲስ አበባ ከአንድም ሁለት ቦታ ፎቅ ውስጥ ነው ያለ ነው ፌርም። አሁን እኔ ከዱባይ ገና መመለሴ ነው። እንደዚሁ ሰው መጥቶ አይቶ የሚገዛበት ፌር ለዓለም የመጀመሪያ ጊዜ ነበረው። እሱም ሄደን ተሳትፈን እሱም ጥሩ ውጤት ነበረው። በእኛ በኩል እውነት በመናገር የመጀመሪያ የፈራ ነው እሱ ሁሉ ተቀርፎ አሁን ያለንበት ቦታ ጥሩ ነው ብዬ ነው የማምነው። በክብረ ወሰንነት የተያዘ ሽያጭ የሚባለው ምን ያክል ነው? የኢትዮጵያን ስሩ እኔ በእኛ በኩል ያለውን ከምል የኢትዮጵያን አርቲስቶች ዛሬ የት ደርሰዋል ብዬ ይህንን መልስ ብመልስ ደስ ይለኛል። የፍርሃት ነገር ሳይሆን አሁን ያሉት የኢትዮጵያን አርቲስቶች ጁሌ ምረቱን ሳትቆጥር ከአስር ሺህ፣ ሀያ ሺ፣ አምሳ ሺ ከመቶ ሺ ዶላር በላይ ሁሉ የሸጡ አርቲስቶች አሉ። እርግጥ ሁሉም ከኛ ጋር አይደሉም፣ ግን በዚህ ዋጋ አሁን ለዩሮፒያን አርቲስቶች ወይም ለአሜሪካን አርቲስቶች ኢስ ኖ ቢግ ዲል። አሁን ነው የአፍሪካን አርቲስቶች እንደዚህ አይነት ዋጋ አዳዲስ ዋጋ መስበር የጀመሩት በተለይ ዌስት አፍሪካ ያሉት እና ሳውት አፍሪካ ያሉት ሚሊዮንም በላይ እየሸጡ አሉ። ነጮችን ወይም ደግሞ ከናይጄሪያ ከጋና ያሉ አርቲስቶች በዛ በዛ ዋጋ ሁሉ መሸት ጀምረዋል። እዚህም አዲስ አበባ ብንሸጥ ትንሽ እንትኑን ዲስቶርት የሚያደርገው ምንድን ነው? እኛ በብዛት የምንሸጠው ውጭ ያሉ ሰዎች አይተው ኦንላይን አይተው ነው ከኛ የሚገዙት እና ስለዚህ የእኛ ትንሽ ችግራችን አሁን እዚህ አዲስ አበባ ያለው ምንድን ነው፣ ዋጋችሁ ተወደደ፣ ለምንድን ነው እናንተ ዋጋ ወደ ላይ የሚወጣ ሁሉ ይሉናል። እኛ ደግሞ መሸጥ አቅቶን አደለም፣ ገባ? የአንድ አርቲስት ዋጋ በየጊዜው እየጨም ተቀባይነት እስካለው ድረስ ድማንድ ውስጥ ካለ ድረስ ዋጋው እየጨመረ እየጨመረ እየጨመረ ነው የሚሄደው፣ እና ያንን ተከትለን ነው ይሄ ያለ ዓለም ላይ ያለ አሰራር ስለሆነ እና ዋጋ እውነት ለመናገር የዛሬ አስር ዓመት የዛሬ አስራ አምስት ዓመት የነበረ እና አሁን ያለ ዋጋ በሕይወት እንኳን የሌሉት እንደነ እስክንድር ቦጎሲያን እንኳን የነሱ ስራ አሁን ለጨረታ እንኳን ለንደን ሲወጣ ከመቶ ሺህ ዶላር በላይ ሁሉ ተሸጠዋል። ነባ ሪሊ አሁን ያለው ጥሩ ጊዜ ነው ለውጭ የሚሳተፉ አርቲስቶች በተለይ ጥሩ ነው ነው ምለው። አንድ የመጨረሻ ጥያቄ የኢትዮጵያ ስነ ጥበብ ወይንም ስዕል ጉዳይ ሲነሳ በተደጋጋሚ የሚጠሩ ስሞች አሉ። የዓለም ሎሬት ሜትር አፈወርቅ ተክሌ፣ እስክንድር ቦገሲያን፣ ገብረ ክርስቶስ ደስታ እያለ መዘርዘር እንችላለን። ስለ መጪው ትውልድ ትንሽ እናውራ። በእንቅስቃሴ ውስጥ ስትመለከት ተስፋ የሚጣልበት አይነት ነው ወይ እንደነዚህ ስማቸውን ሁሌ እንደምናነሳቸው ሰዓሊያን የሚጠሩ ዝናቸው ከፍ የሚል ወጣቶች ይመጣሉ የሚል ተስፋ አለህ ወይ? እኔ በሱ ምንም አልጠራጠርም። ምክንያቱም በቂ በቂ የሆኑ አርቲስቶች አሉ። ዛሬ ኢትዮጵያ ያፈራቻቸው አሁን የጠራሃቸው ሶስቱ እነዚህ አንጋፋ አርቲስቶች አሁን እንኳን ስራቸው ካረፉ በኋላ እንኳን የሚሸጥበት ዋጋን አልፎ የሚሸጡ ወጣት ኢትዮጵያን አርቲስቶች አሉ። ያ የሚያሳየው ገባህ ተቀባይነት እያገኘ ነው። የዓለም የአርት ገበያው አሁን ገባ፣ ፎከስ በጣም አፍሪካ ላይ እና የአፍሪካን አርቲስቶች ላይ አተኩሯል። ለምን የአፍሪካ ሀምሳ አራት ሀገር በላይ ነው ገባ። እያንዳንዱ ሀገር ስንት ብሔር አለው? ስንት ስንት ነገር የሚያፈራ ነው እና በኢትዮጵያ በኩል ካየሆ ብዙ ብዙ ብዙ ከኛም ጋር የሚሰሩ ከኛም ጋር የማይሰሩ የሚገርሙ የሚገርሙ የሚገርሙ ወጣቶች አፍርታለች ኢትዮጵያ የኢትዮጵያ ችግሯ እኔ ሁሌም ብለው አርቲስት አይደለም ገባ ስሟን ሊያስጠሩላት የሚችሉ ማዕት ማዕት ማዕት የተፈጠሩ አርቲስቶች አሉ ብቃት ያላቸው እውቀት ያላቸው ትምህርት ያላቸው ችግሩ ገባ አሁን ኢትዮጵያ በእኛ በኩል ልክ እንደኛ የሚሰራ ሶስት አራት አምስት ጋለሪዎች አሁን አዲስ አበባ ይቋቋሙ እና እነዚህ ጋለሪዎች ገባ ከኛ ጋራ የማይሰሩ ሌሎች አቅም ያላቸውን እነሱን ሁሉ ቢያሳትፉ ደግሞ ተመልከት፣ የትናየት መድረስ እንደምንችል ግን አሁን በቃ ትንሽ እኔ መንግስትን ክርስሳይ ለማድረግ አይደለም፣ ግን መመቻቸት ያለበት ነገር አለ። ይሄ ገና ዳዴ የሚል ሴክተር ነው ገባ ገና ገና ከመሬት ላይ መነሳት የሚሞክር ነው። እና አንተ ገና ዳዴ የሚልጅ የኮረኮብከው የትም አይደርስ። ይገባ ሰው ኤንካሬጅመንት ይፈልጋል፣ ኢንሴንቲቭ ይፈልጋል። ምን እናድርግ እኛ ቱሪስት እዚህ ሀገር እንዲመጣ ይፈልጋል። አንድ ቱሪስት መጥቶ በአስር ሺህ ዶላር በአስር በአስራ አምስት ሺህ ገዝቶ ቢሄድ ገባ አርቲስቱ ብቻ አይደለም፣ ጋለሪ ብቻ አይደለም፣ ሀገሪቷም ተጠቃሚ ነች። ገባ እነዚህ ደግሞ አራት አምስት ጋለሪ አሁን እንደኛ እዚህ ቢኖር ምንድን ነው የሚሆነው? አሀ፣ አዲስ አበባ አንድ እንቅስቃሴ አለ ብሎ ነው ይሄ በተለይ ቶሎ ሄዶ ቀድሞ ከሰው ሁሉ ቀድሞ አይቶ መግዛት የሚፈልገው ምንም ፕሮሞሽን አይፈልግም። አያስንታት እንቅስቃሴ አለ አዲስ አበባ በሮ ነው ከሰው በፊት መምጣት የሚፈልገው ለምን ጥሩ ነገር እውነት ለመናገር በርካሽ ገዝቶ ስለሚሄድ ነው። ገባ እኛ ይህንን እናቃለን። ስለዚህ እዚህ ነው መሬት ላይ መሰራት ያለበት ትንሽ የጎደለው እንጂ ኢትዮጵያ በጣም በጣም በጣም ብዙ ወደፊት ታያለህ። አምስት አመት አስር አመት ውስጥ ስም የሚያስጠሩ አርቲስቶች አለ። ምንም በዛ በኩል ችግር የለም። እጅግ በጣም አመሰግናለሁ። አቶ መሳ ሀይለ ልዑል ከአዲስ ፋይን አርት መስራቾች መካከል አንዱ ነህ። ስለ ኢትዮጵያን ስነጥበብ ግብይትና የዓለም ድርሻ እንዲሁም ተያያዥ ጉዳዮች ስለ አወጋኸን ስለነገርከን በእጅጉ አመሰግናለሁ። መልካም ቀን ይሁንልህ። እኔም በጣም አመሰግናለሁ በራሴና በራኬብ ስም እና የለንደን ቲማችን በተለይ እነሱ የሚሰሩት ስራ አሁን በጣም በጣም በጣም የሚደነቅ ነው። በእኛ በኩል ይህንን ቃለመጠየቅ ስላዘጋጀ እነሱም በራሴም ስም በጣም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። So አብረን ስላመሸን በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ በቅንብሩ አብረናችሁ ነበርን። የነገሰው ይበለን። መልካም ምሽት ይሁንላችሁ።